ደመራ መስቀል ሲያበራ፣ አየኸው ደመራ መስቀል ሲያበራ፣ መስቀል አለ ወይ ቆሟል ወይ? አለ እንጂ ለምጽ ያነጻል እንጂ፣ ያው ቆሟል፣ ድውይ ይፈውሳል። አየህው ደመራ መስቀል ሲያበራ፣ አየኸው ደመራ መስቀል ሲያበራ አምነው አለው የታገኘው አለው አለን እሰረው በአንገት ከልብ ተሳለመው አምነ አየኸው ደመራ መስቀል ሲያበራ አየኸው ደመራ መስቀል ሲያበራ እኮራለሁ። በእጸ መስቀሉ ይፈወሳል፣ ሙታንን ያስነሳል፣ ድል ያደርጋል፣ ሰይጣንን ይመታል፣ ድል ያደርጋል፣ ሰይጣንን ይመታል፣ ድል ያደርጋል፣ ሰይጣንን ይመታል። አየሽው ደመራ መስቀል ሲያበራ አየሽው ደመራ መስቀል ሲያበራ መስቀላ አለወ ይቆማሉ አለ እንጂ ለምጽ ያነጻ አለ እንጂ ያውቆማል ደዌ ይፈውሳል። አየሽው ደበራ መስከር ሲያበራ አየሽው ደበራ መስከር ሲያበራ አለልሽ እሰሪው ባንገትሽ ከልብሽ ተሳለምኔ ዋምነሽ አየሽው ደመራ መስቀል ሲያበራ አየሽው ደመራ መስቀል ሲያበራ። እኮራለሁ በእጸ መስቀሉ ይፈውሳል ቦታንን ያስነሳል ድል ያደርጋል ሰይጣንን ይመታል። ድል ያደርጋል ሰይጣንን ይመታል።